ከከፋ ሕዝብ የምንማረው ብዙ ነገር አለ ያሉት ጠቅላይ ሚኒስትር አብይ አህመድ አካባቢውን መጠበቁንና ከተፈጥሮ ጋር ተስማምቶ መኖሩን አድንቀዋል። አካባቢውን በመጠበቅና የተፈጥሮ ሚዛን በማስተካከል ከዚህ ሕዝብ የሚበልጥ ያደገ ሀገር እንኳን የለም ነው ያሉት ጠቅላይ ሚኒስትሩ ከከፋ ሕዝብ ነዋሪዎች ተወካዮች ጋር በቦንጋ መሰብሰቢያ አዳራሽ ባደረጉት ውይይት በተለያዩ ርዕሶች ላይ ለተነሱ ጥያቄዎች ላይ ምላሽ ሰጥተዋል። የእስክንድር ፍሬው ዘገባ ከውይይቱ ተሳታፊዎች የአንዳንዶቹን አስተያየትም አክሏል፣ ቀጥሎ ይቀርባል። ተስማምቶ መኖር ከሰው ተስማምቶ መኖር ከአካባቢ ጋር የጠቅላይ ሚኒስትር አብይ አህመድ የቦንጋ ንግግር ካጎላቸው ነጥቦች አንዱ ነው። ከዚህ አንጻር ደግሞ የሚያማልን ልምላሜ ማራኪ መልክዓ ምድር ጠብቆ ላቆየው የከፋ ሕዝብ አድናቆታቸውን ገልጸዋል። ሰው ራሱን ማክበር የሚጀምረው አካባቢውን ማክበር የሚጀምረው ከተፈጥሮ ጋር ተስማምቶ መኖር የመቻል ጉልበት ሲኖረው ጭምር ነው። ይህ ከባቢ የተፈጥሮና ድንቅ ባህል መሰረት መሆኑ በእኛ በኢትዮጵያውያን ብቻ ሳይሆን ሁለት ባዮስፌሮች ባለቤት የሆነው ይህ ቀጠና ለዓለም ያስመሰከረው ነገር ቢኖር ከወንድሞቹ ከጎረቤቶቹ ብቻ ሳይሆን ከተፈጥሮ ጋር ተስማምቶ መኖር የሚችል ድንቅ ህዝብ መሆኑም ጭምር ነው። ተፈጥሮን በመጠበቅ ረገድ የከፋ ህዝብ ያሳየው ብቃት፣ ያደረገው አስተዋጽኦ በዓለም አቀፍ ደረጃም ሳይቀር ተወዳዳሪ እንደሚያደርገውም ጠቅላይ ሚኒስትሩ አብራርተዋል። ያደጉ ሀገራት በአስፋልት በትምህርት ቤት ተቋማት፣ በጤና ተቋማት፣ በተለያዩ መሠረተ ልማቶች ከእናንተ ይሻላሉ። ነገር ግን በዓለም ላይ የትኛውም የዓለም ክፍል ቢሆን ከእናንተ እኩል ይሆን እንደሆን እንጂ የበለጠ አካባቢው መጠበቅና የተፈጥሮን ሚዛን ማስተካከል የቻለ የተለየ ህዝብ የለም። በዚህ ስልጡንና ምስጉን መሆናችሁን በማወቅ አሁንም መትከል፣ አሁንም ተፈጥሮን መጠበቅ፣ ተፈጥሮን በመጠበቅ መኩራት፣ ሌሎቹንም ማስተማር ከናንተ የሚጠበቅ መሆኑን በዚሁ አጋጣሚ ልገልጽላችሁ እፈልጋለሁ ጠቅላይ ሚኒስትሩ ከከፋ ዞን ነዋሪዎች ተወካዮች ጋር ባደረጉት ውይይትም ለተለያዩ ጥያቄዎች ምላሽ ሰጥተዋል አዲስ የክልል አደረጃጀት ጥያቄ በተሳታፊዎች በተደጋጋሚ ከተነሱት መካከል ነው ዞኑ ከደቡብ ክልል ርዕሰ ከተማ ሐዋሳ ያለው ርቀትና ሌሎች እክሎች የአዲሱ አደረጃጀት ጥያቄ መነሻ መሆናቸው በተለያዩ ተናጋሪዎች ተብራርቷል ከፋ ጠቅላይ ግዛት ተብሎ ባጼ ኃይለስላሴ ዘመነ መንግስት ስንተዳድር ቆይተናል ኋላ ላይ በደርግ ዘመነ መንግስትም ከፋ ክፍለ ሀገር ተብለን ስንተዳደር የቆየን ሕዝቦች ነን። ዛሬ ላይ ግን ይሄ ሁሉ ማንነታችን ይሄ ሁሉ ኩራታችን ተጨፍልቆ በምንም እኛ በመሰረቱ ለእኛ ጅማ ቅርባችን ነው። ሚዛን ቅርባችን ነው። ሸካ ወንድማችን ነው። እሱ ከዚህ አዋሳ ሲዳማ ድረስ አንድ ሺህ ኪሎ ሜትር እንድንሄድ ልንገደድ አይገባም ነበር። ከታሪክ አንጻር ከጂኦግራፊ ሎኬሽን አንጻር ልንገደድ አይገባም ነበር። ጠቅላይ ሚኒስትሩ በሰጡት ምላሽ በጉዳዩ ላይ የበለጠ ውይይት እንዲደረግ መክረዋል። አዋሳ ከምንሄድ ሰብሰብ ብለን እዚህ አካባቢ ያለን ሰዎች ክልል ብንሆን ወጪ ይቀንሳል፣ ጊዜ ይቀንሳል፣ ልማት ይፋጠናል። ያላችሁትን ደሞ ዝርዝር አጥኑት፣ ተወያዩ። በአንድ መድረክ የሚመለስ ጉዳይ አይደለም። ክቡር ምክትል ጠቅላይ ሚኒስትሩን ጠይቂያቸው ነበር ለምን ዛሬ ሆኑ ቦንጋ ክልል አይሆንም ብዬ ስጠይቃቸው? አይ ለሱ እኮ ስልጣን የለንም እኛ አሉኝ እሳቸው ልምድ ስላላቸው በምክሪቾ አማከርኳቸው። እና በሰከነ መንገድ ውይይቱን፣ ምክክሩን፣ ጥያቄውን እንቀጥል፣ ጊዜ እንውሰድ። እኔም ማረጋግጥላችሁ የእናንተ ፍላጎት ከሆነና ሁሉ ህዝብ ከተስማማበት ማይሆን አይደለም። በአንድ ጀንበር አትጠብቁ። አሁን ስታጨበጭቡ መልስ ሰጠን ብላችሁ ነው ዋናው ጉዳይ በምክክር በውይይት ካደረግ ነው። ጥናቱ ላይም ችግር ካለ አሁንም ብዙ የከፋ ሞራን እኮ አሉ። ታሪክ የሚያውቁ ጥናቱ ውስጥ ማገዝ የሚችሉ ገብተው ስህተት ነው በዚህ በዚህ በዚህ ምክንያት ጥናቱ ይስተካከል ብለው ከክልሉ መንግስት ጋር ከደህዴን ጋር መወያየት መመካከር እና የሚሻለውን፣ ወደ ላቀ ልማት ወደ ላቀ ሰላም የሚወስድንም መንገድ በጋራ እንፍጠር የሚለውን የሚሻለው ጥያቄዎቻቸው ከሀገሪቱ መሪ ጆሮ መድረሳቸው በራሱ ተስፋ እንደሰጣቸው ያነጋገርኳቸው የከፋ ዞን ነዋሪዎች ተወካዮች አስረድተዋል። የመንግስት ሰራተኛ መሆናቸውን የገለጹት ይደነቅ ዮሐንስ ከውይይቱ ተሳታፊዎች አንዷ ነበሩ። የሰጡት ምላሾች ያው በአንድ ጀንበር የሚፈታ እንዳልሆነ ሕዝቡ ትግስተኛ ከሆነ ታጋሽ ከሆነ በመቻቻል በመደመር ማንለማበት ማንመለጸግበት ጥያቄዎቻችን የማይመለሱበት ምንም ምክንያት እንደሌለ ግን ያው ሁሉም ጥያቄዎች እዚህ መልስ አይሰጣቸውም፣ ሂደት በሂደት ሂደት በሂደት እዛ ካሉት ካቢኔዎቻቸው ጋር ተመካከረው ሕዝቡ እዚህ ካመነ እኛ ካመንበት በጎረቤታችን ያሉ ዞኖች ካመኑበት ፌዴራል መንግስቱ ምንም እንደማይቸግረው ግን ሂደት አለው በሂደት እንደሚፈታና እስከዛ ደግሞ ህዝቡ ታጋሽ ሆኖ በለመደው ትግስተኝነቱ እንዲጠብቅ የሰጡት ምላሽ እጅግ በጣም አርኪ ነው። በንግድ ስራ ላይ የተሰማሩት መዓዛ አሰፋም ተመሳሳይ ሀሳብ አንጸባርቀዋል። እኛ ክልሉን ስንጠይቅ ዛሬ ተብሎ ዛሬ ምላሽ ይሰጠን አይደለም። በትክክለኛው ተጠንቶ ፍትሀዊ በሆነ መልኩ ተጠንቶ እንደሚመለስም እናምናለን። ለዚህ ቀጣይ የሁሉም ጥያቄ ከሆነ ምላሽ ታገኛላቸው የሚባለው ነገር በራሱ እጅግ ደስ ብሎናል። ከሁሉም በላይ የመለሱልን ምላሽ ደግሞ ቀጣይ ተያይዘን አብረንም በሰላምን በጸጥታም ተደጋግ ተሸፈን እንድንሰራ ነውና እጅግ ደስ ብሎናል። ዛሬ ተብሎ ዛሬ ሆስፒታል አይገነባም ወይ ድልድይ አይገነባም። መሰረተ ልማት በራሱ ጥናት በራሱ በጀት የሚሰራ ነው። ነገር ግን ችግሮቹ እንዳሉ በአይናቸው በተጨባጭ አይተው ይሄዱልናል። ደግሞ አዳራሽ ሙሉ ህዝብ፣ ስቴዲየም ሙሉ ህዝብ፣ የክልል ጥያቄውንም ሌላው ስለጠየቀ ብቻ እንዳልጠየቅ የሁሉ ህዝብ እንደሆነ ስሜቱንም አይተው በሚሄዷቸው ብቻ ራሱ እጅግ ኮርተናል፣ ደስ ብሎናል። የከፋ ዞን አዲስ የአደረጃጀት ጥያቄ እያነሱ ካሉ የደቡብ ክልል አስራ ሶስት ዞኖች አንዱ ነው። የክልሉ ገዥ ፓርቲ ደሄደን በምሁራን አስጠናዎት ያለውን ና በቅርቡ ይፋ የተደረገው ጥናት የደቡብን ክልል ባለበት ማስቀጠል በአንደኛነት የሚመረጥ ጠቃሚ አማራጭ መሆኑን ጠቁሟል። ይህ የማይሆን ከሆነ በሚል በሁለተኛነት ያቀረበው አማራጭ ደግሞ ደቡብን ከሁለት እስከ አምስት ወደሚሆኑ አዳዲስ ክልሎች መከፋፈል ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከባለቤታቸው ዝናሽ ታያቸው ጋር በመሆን በከፋ ዞን ዋና ከተማ ቦንጋ የተገኙት ከትናንት በስቲያ እሁድ ነበር። ምክትል ጠቅላይ ሚኒስትር ደመቀ መኮንንና መከላከያ ሚኒስትር ለማ መገርሳም አብረዋቸው ተጉዘዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ